أزمر عربا أمست عملا كنسا هاي لنا واسقواننا وردا إينا وقطو لمن داغيانا زاركا فنا فالفادة بانتزي ينفره لما عرلك لكات مدر ولمني فلسو عالفار وستال باباير دمسو وطهامكو مياتي هومو وعرلك لكو عالفار امهايلو فلق زي وهز يستكسخ هاقر اكزيابير ما مهيدروه لقول እግዚአብሔር ውስተ ማእከላ ኢትትሀወክ ወይረድአ እግዚአብሔር ፈጽመ ደንገጹ አሕዛብ ወተመይጡ ነገሥት ወሃበ ቃሎ ልዑል ወአድለቅለቀት ምድር እግዚአ ኃያላን ምስሌነ ወምስካሄነ አምላኩ ለያዕቆብ ንዑ ተረአዩ ግብሮ ለእግዚአብሔር ዘገብረ መንክረ በዲበ ምድር ይስር ጸብአ ማጽናፈ ምድር ይሰብር ቀስተ ወይ ቀጠቅጥ ወልታ ወያ ወይ በእሳት ንዋያ ሃቅል አስተርከቦ ወአእምሮ ከመአነ ወእቱ እግዚአብሔር ተለአልኩ እማሂዛ ወተለአልኩ እምድር እግዚአህያላን መስልነ ወምስካየነ አምላኩ ለያእቆም